ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የተጣለውን የዲሞክራሲ ለመስራት የሚያጠናክር ስር የሚያሰድድ ድባብ ያስፈልጋል። ያ ድባብ ሊፈጠር የምንችለው በእርቅ ነው፣ በበቀል አይደለም። ወደኋላ በመመልከት ሳይሆን ወደፊት በመመልከት ነው። ስለዚህ በግል ምንም ደረሰብን፣ ምንም እኔ ስድስት ዓመት ተኩል ያልነበርኩበት ፍጹም በቀጥታም በተዘዋሪም አባል ያልነበርኩበት ድርጅት ምህርተ ብዬ ስድስት ዓመት ተኩል እኮ ታስሬያለሁ። ይህን ወደ ኋላ መመልከት የለብኝም፣ ለሀገሬ፣ ለቆምኩበት ዓላማ ብዬ የቆምኩበት ዓላማ ሲፈጸም ማየት ስለምፈልግ ማለት ነው። ከጋዜጠኛ እስክንድር ነጋ ጋር ካደረግነው ውይይት የተቀነጨበ ነበር የሰማችሁት። የመጨረሻው ክፍል ከዜናው በኋላ ይቀርባል። የኢትዮጵያ ሕዝብ እንደተባለው መቶ ሚሊዮን ነው። ይሄ መቶ ሚሊዮን በኢኮኖሚ አቅም እየታገዘ ሲመጣ ገቢ ይጨምራል። የውጭ ንግድ ይጨምራል። እነች ሀገር ከተሳካላት እና ወደ ማንፋክቸሪንግ ከተሸጋገረች የምታስገባው የምታስወጣውም ይጨምራል። ይሄ በሚሆንበት ጊዜ ወደቡን በመጠቀም ብቻ ጅቡቲ ከዚህ ተጠቃሚ ትሆናል። ኢትዮጵያ ከጅቡቲ የባህር በር ታገኛለች። ትልቅ ጠቀሜታ ነው። ይሄ የኢትዮጵያና የጅቡቲ ገበያቸውንና ስቴታቸውን ሚቹዋሊ ኮምባይንስ አደረጉ? አሁንም የሆነ ኢንተርናሽናል ፖለቲካል ኢኮኖሚ መስርተዋል ማለት ነው። ቅድም ዶክተር እንዳሉት ወደ ጦርነት አንገባ፣ ወደ ተለያዩ ኮንፍሊክት ውስጥ ልንገባ አንችልም እና በእኔ በኩል ትልቅ የሆነ የጋራ ጥቅም አላቸው ጅቡቲና ኢትዮጵያ ብዬ ነው ማለት ኢትዮጵያ ከጅቡቲ ከሱዳንና ከኬንያ ጋር ያደረገችውን ስምምነት በሚመለከት ከተደረገ ውይይት የተቀነጨበውን ነበር እዚህ ላይ ደግሞ የሰማችሁት ዶክተር ሰይድ ኑሩ በኢትዮጵያ ኢኮኖሚክስ አሶሲየሽን የማክሮ ኢኮኖሚ ተመራማሪ ናቸው። ዶክተር ኢዮብ ኃይሌ ደግሞ በአዳማ ዩኒቨርስቲ ቢዝነስ ፋክልቲ ያስተምራሉ። የዚህም ውይይትን ይዘናል። እንደምናመሻቸው የተከበራችሁ አድማጮቻችን የዛሬ ቅዳሜ ግንቦት 11 ቀን 2011 ዓ ም ዝግጅታችን ጀመረ። ሰለሞን ክፍል ያስተናግዳለሁ። ብርሃን ኃይሉ ፕሮግራሙን ትመራለች። በቅድሚያ የዓለም ዜናዎቹን እናሰማለን። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻችሁ ዜናውን የማሰማችሁ ሰሎሞን አባት ነኝ ቴክኒሻኑ ጀስቲን ቱዋይት በስቱዲዮ መሳሪያዎች ላይ ይገኛል በሳዑዲ አረቢያ ሰሞኑን ያደረጉት ጉብኝት ካሳካቸው ጉዳዮች አንዱ ሼህ አህመድ ሼህ አላሙዲን ለማስፈታት ጫፍ ላይ መደረሱ መሆኑን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ጠቅላይ ሚኒስትሩ በሚሌኒየም አዳራሽ በተካሄደ የአስተሳሰብ መገንቢያና ማነቃቂያ በሚል ርዕስ በተዘጋጀ መድረክ ላይ ዛሬ ማምሻውን ባደረጉት ንግግር ከአንድ ሺህ በላይ እስረኞችን ማስፈታታቸውንም ተናግረዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ ዘገባ ይዟል። ጠቅላይ ሚኒስትር አብይ አህመድ በሚሊኒየም አዳራሽ ያደረጉት ንግግር ልክ እንደ መድረኩ ስያሜ መነቃቃት የፈጠረ ነበር። እኔ ነኝ አዲሷ ኢትዮጵያ በሚል ርዕስ በተካሄደው የአስተሳሰብ መገንቢያና ማነቃቂያ መድረክ ጠቅላይ ሚኒስትር አብይ ከጠቀሷቸው ነጥቦች አንዱም ሼህ መሐመድ አሊ አሙዲንን ለማስፈታት እየተደረገ ያለው ጥረት ነው። በሳውዲ አረቢያ ያደረጉትን ጉብኝት አጠናቀው በተመለሱ በደቂቃዎች ውስጥ ባደረጉት በዚህ ንግግር ጠቅላይ ሚኒስትሩ እንዳሉት ታዲያ በዚያች ሀገር በእስር ላይ የሚገኙት ትውልደ ኢትዮጵያዊው ባለሀብት ሼህ መሐመድ አሊ አሙዲ በሚፈቱበት ሁኔታ ላይ ውይይት አድርገዋል። የሳውዲ ልዑል አልጋ ወራሽ ሼህ አላሙዲንን ወዲያውኑ ሊፈቱ ወስነው እንደነበርም ገልጸዋል። አሁን ባይሳካም ግን በቅርቡ እውን እንደሚሆንም ተናግረዋል። ይህን ጠንካራ አቋማችን ያወቁት ክራውን ፕሪንሱ አሳዛኝ ቢሆንም ማታ ከለይቱ አስር ሰዓት ላይ ተግባብተን ጠዋት የሰጡን ከወሰኑ በኋላ ቤተሰቦቻቸው ባደረጉባቸው ከፍተኛ ጫና አሁን ከእኛ ጋር ሊመጡ አልቻሉ። ከሳቸው በስተቀረ አስር ጥያቄ ነበረን። ዘጠኙን መልሰውልን ለአስረኛው ጥቂት ጊዜ ስጡን ብለዋል። የሻላሙዲን መታሰር በዓለም ላይ ያሉ ዲያስፖራዎች ሁሉ አጀንዳ መሆን አለበት። ምክንያቱም ኢትዮጵያ አንተ አንቺ ከሆንች አንድ ኢትዮጵያ ታስራለች ና ኢትዮጵያ ስትታሰር ዝም ማለት የሚያስችለው ሌላ ኢትዮጵያ መኖር የለበት ነው የጀመርነውን ዲፕሎማቲክ ጫና በማስቀጠል ጊዜው መናገር ቢቸገርም በቅርብ ጊዜ ውስጥ ወደ ሀገራቸው እንዲመለሱ እርግጠኛ ሆኜ ይናገራለሁ። በዚሁ የሳውዲ ጉብኝት ከሀገሪቱ መሪዎች ጋር በተደረገው ውይይት ከአንድ ሺህ በላይ ኢትዮጵያውያን እንዲፈቱ መደረጉን ጠቅላይ ሚኒስትሩ አስታውቀዋል። የተወሰኑትም ወደ ሀገራቸው መመለስ መጀመራቸውን አመልክተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁኝ። እስክንድር ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሶማሊያዊው ስደተኛ ማጂድ ማጂድ የእንግሊዟ ሼፊልድ ከተማ ሶማሌ እንግሊዛዊ ከንቲባ ሆኑ። የ28 ዓመቱ ማጂድ የእንግሊዙ አረንጓዴ ፓርቲ ከንቲባ ሲያስመርጥም በእንግሊዝ የመጀመሪያው ሆነዋል። ትናንት ቃለ መሀል ላይ የፈጸሙት አዲሱ የሼፊልድ ከንቲባ የተወለዱት በተገንጣዩዋ ሶማሌላንድ ክልል ቡራኦ በምትባል አነስተኛ ከተማ ውስጥ ነው። ማጂድ ወደ እንግሊዝ የሄዱት የአምስት ዓመት ሕፃን ሆነው ሳለ ሲሆን ያኔ ከእናታቸው ጋር ኢትዮጵያ ውስጥ ለስድስት ወራት በስደተኞች መጠለያ ጣቢያ መኖራቸው ተገልጿል። ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ ሦስት አዳዲስ በኢቦላ የተያዙ ሰዎች መገኘታቸውን የጤና ጥበቃ ሚኒስትሩ አሊ ኦሊ ኢሉንጋ ትናንት ምሽት ላይ አስታውቀዋል። ሦስቱ ሰዎች በበዛው ጊዜ ገዳይ ለሆነው ቫይረስ ተጋልጠው የተገኙት አንድ ነጥብ ሁለት ሚሊዮን ሰው በሚኖርባት ባንዳካ ከተማ ውስጥ መሆኑን ሚኒስትሩ አክለው ተናግረዋል። በአካባቢው አርባ ሦስት ሰዎች ለኢቦላ ቫይረስ መጋለጣቸው ሲነገር የአስራ ሰባቱ መረጋገጡ ታውቋል። የእንግሊዝን ንጉሳዊ ቤተሰብ ይዘት የለወጠው የልዑል ሃሪና የሜጋን ሜርክል ጋብቻ እጅግ በደመቀ ስነ ስርዓት ዛሬ ተከናውነዋል። ከለንደን ወጣ ብላ በምትገኘው ዊንሶር ከተማ በተከናወነው ስነ ስርዓት ላይ ሙሽራይቱን ይዘው ልጃቸው ሃሪ ዘንድ ያደረሱት ልዑል ቻርልስ ናቸው። የራሷ አባት በጤና ምክንያት አልተገኙም። ዛሬ የሰስክስን መስፍን የቀድሞውን የዊልስ ልዑል ሃሪን ስታገባ የእንግሊዝ ንጉሣዊ ቤተሰብ አባል የሆነችው አሜሪካዊቷ ታዋናይት አሁን የሰስክስ ሰፋኒት ሜጋን ሜርክል የተገኘችው ከነጭና ከጥቁር አሜሪካውያን ወላጆች ነው። ለዜና የተያዘው ጊዜ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ አሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት በ19 እና በ25 ሜትር ባንዶች የሚተላለፈውን ዝግጅት ነው። ወደ ቀዳሚው የዕለቱ ቅንብር እናልፋለን። ወደ ስድስት የሚጠጉ ዓለም አቀፍ ሽልማቶችን የተቀበለውና ለዘጠኝ ጊዜ ታስሮ የተፈታው ጋዜጠኛ እስክንድር ነጋ እዚህ ዋሽንግተን ዲሲ የሚገኘው ስቱዲያችን ተገኝቶ ከጽዮን ግርማ ጋር ሰፋ ያለ ውይይት አካሂዷል። የውይይቱ የመጀመሪያና ሁለተኛ ክፍል ረቡዕና ሐሙስ በመደበኛ ዝግጅታችን ተላልፏል። ቀደም ሲል በተላለፉት ሁለት ፕሮግራሞችም ስለ ቤተሰቡ፣ ስለ እስር ሁኔታውና ስለ ጋዜጠኝነት ሙያው ለተነሱ ጥያቄዎች ምላሽ ሰጥቷል። ከሀያ ዓመት በፊት ከስድስቱ ጋዜጦቹ የመጀመሪያውን ሲጀምር የደረሰበትን ድብደባ እያብራራ ነበር። ውይይቱ የተገታው ከዛው ይቀጥላል። ስንት ዓመት ነው አሁን ይሄ ኢትዮጵስን የጀመራችሁበት ጊዜ? ስንት ዓመት ሆነው ምናምን። በእሱ ነው የጀመረው። በነገራችን ላይ መጀመሪያ የሚታሰር ነው እኛን፣ መጀመሪያ የሚተከሰስ ነው እኛን፣ መጀመሪያ የሚተደብደብ ነው እኛን። ስለዚህ ከ20 ዓመት በኋላ በዚህ የ20 ዓመት ጊዜ ውስጥ እንግዲህ በጣም ብዙ ጋዜጦች ወጥተዋል፣ መጽሔቶች መጥተዋል። እናንተም ራሳችሁ ስድስት ነው በአጠቃላይ እሱ ሲቆጠር የሚሆነው እና ብዙ ጋዜጦች መጥተዋል፣ ሄደዋል። ብዙ ጊዜ መታሰራል መፈታት እያለ አሁን እዚህ ጋር ደርሷል። አሁን ደግሞ አዲስ አመራር ኢህአዴግ ነው፣ ግን ደግሞ አዲስ አመራር መጥቷል። ከዚህ በኋላ ምንድን ነው የምትጠብቀው? እስከ ዛሬ ድረስ በቆየህበት የመታሰር የመፈታት የጋዜጠኝነት የመጽሐፍ ነጻነት ክርክር የዲሞክራሲ ትግል አሁን ላይ ተደርሷል። አሁን ምንድን ነው የምትጠብቀው? ከዚህ በኋላ እንግዲህ ከአጭሩ ነገር ልጀምርልች እኛ እንደ ጋዜጠኛ ሆኜ ሁሉንም የነጻ ጋዜጠኞች ወክዬ መናገር እችላለሁ እላለሁ። እኛ ከጠቅላይ ሚኒስቴሩ የምንጠብቀው የፕሬስ ነጻነትን አጠቃላይ ነጻነት ነው። አምባገንናዊ ማዕቀፍ ውስጥ በአምባገንናዊ ስርዓት ውስጥ የነጻነት ደሴቶች ሊኖሯቸው ነ ይሄ ነው ተሞክሯችን፣ የሀያ ዓመት ተሞክሯችን አሁን የገለጽሽው፣ በሀያ ዓመት ውስጥ ብዙ ነገር አሳልፈናል። የተረዳነው ነገር ጋዜጠኝነትን ወ የፕሬስ ነጻነትን ደሴት አድርገን በአምባገንናዊ ማዕቀፍ ውስጥ ማኖር አንችልም የግድ አጠቃላይ ነፃነቱ መከበር አለበት። ስለዚህ ከአዲሱ የአደጋ አመራር የምንጠብቀው እንደማንኛቸውም እንደማንኛቸውም ኢትዮጵያዊ ማለት ነው። ይሄ እኛ ብቻ አይደለንም። ሁሉም ኢትዮጵያ የሚጠብቀው ነገር ነው። አጠቃላይ ነፃነት ነው። ዲሞክራሲያዊ ስርዓት ነው። ያኔ ነው የፕሬስ ነፃነት እስከ ጥግ ሄዶ እስከ ጥግ ድረስ ሄዶ ሊከበር የምችለው። ያኔ ነው የህግ ዋስትና የሚያገኘው። ያኔ ነው መብት ሆኖ ተጨባጭ የሆነ መብት ኤክሰርሳይዝ የምናደርገው መብት ልናገኝ የምችለው ያኔ ነው። እኛ ጋዜጠኛ ብቻ የሆነ መስራት የምንችለው የዲሞክራሲ አክቲቪስት ሳይሆን የመን ራይትስ አክቲቪስት ተሟጋጭ ሳይሆን የሰብአዊ መብት ተሟጋጭ ወይም የዲሞክራሲ ተሟጋጭ ብቻ ሳይሆን ንጹህ ጋዜጠኛ የሆነ መስራት የምንችለው ያኔ ነው። ስለዚህ ከእሳቸው የምንጠብቀው ይህን አጠቃላይ ነጻነቱ ነው። ጥያቄያችንም አጠቃላይ ነጻነቱ የህዝቡ አካል ነው። እኛ በነገራችን ላይ ጋዜጠኛ ከመሆናችን በፊት ኢትዮጵያ በኢትዮጵያነት የምንጠይቀው ነጻነት አለ፣ መብት አለ። በኢትዮጵያዊነታችን እኛም እንደ ህዝቡ የዲሞክራሲ መብታችን እንጠይቃለን። ያ ይከበርልንና ከዚያ በኋላ እንዴት ነው በህግ ማዕቀፍ ውስጥ ይሄ መብት የሚከበረው የሚለው እናያለን እንጂ አሁን እሳቸው መጥተው በቃ እኔ ከዚህ በኋላ ሚዲያው ነፃ ነው መስራት ይችላል ብለው በችሮታ በችሮታ መብት የሚሰጡን አንፈልግም። ከህዝቡ የተለየ መብት አንፈልግም። ወይ ከህዝቡ ጋር አብረን እንታፈናለን፣ ወይ ከህዝቡ ጋር አብረን ነፃ እንሆናለን። ምን አይነት አንተ በገለህ ምን አይነት ነጻነት እንግዲህ የነጻነት አይነት የለውም። ግን የፕሬስ ነጻነት ሲባል ይሄንን የምታስበውን ይሄንን የምትፈልገውን የፕሬስ ነጻነት በዚህ የሃያ ዓመት ጊዜ ውስጥ አንተ ስትሰራባቸው በነበሩ ጋዜጦች ውስጥ አግኝተኸው የሰራችኋቸው በጣም ለህዝብ መረጃ ስተንባቸዋል የጥንካሬ ምሳሌዎች ናቸው። ይህን በዚህ ጊዜ ውስጥ እንደዚህ አይነት ነጻነት ነበረን የምትለው ጊዜ አለ? በችሮታ የተከፈተ በችሮታ በችሮታ እንትን ማለት ይህች እኔ ይስሩ እኮ የት እደርሳለሁ በሚል መንፈስ በተወሰነ ጊዜ በምርጫ ዘጠና ሰባት ጊዜ በተወሰነ ጊዜ ለመስራት ትንሽ በነፃነት ለመስራት ጊዜ አግኝተን ነበር። በተለይ በምርጫ ዘጠና ሰባት ያ ነፃነት ግን ወደ ያወዘጋል ወደ ያወዘጋል ፕሬሱን እንዳለ ነው የዘጋው። ከህግ ውጭ ማለት ነው። በህግ አይደለም የተዘጋ ነው። ከስር ከወጣንም በኋላ ሀገር ውስጥ እርቅ ወርደዋል በይቅርታ ታልፈዋል ተብሎ የቅንጅት አመራሮችም ጋዜጠኞችም ከወጣን በኋላ መስራት አልቻለም። በነገራችን ላይ ያችን አጭር ጊዜ ነጻነት ካገኝም በኋላ መልሶ ድርግም ብሎ ጠፍቷል እስካሁን ድረስ። እርግጥ ሚፍጨረጨሩ አሉ። አሁን የሚፍጨረጨሩ ጋዜጠኞች አሉ። እየሞክሩ ያሉ ጋዜጠኞች አሉ። ግን የነበሩት ምን ምን አይነት እንዴት ነው ነጻነታቸው ተግባራዊ መሆን የሚችለው? ምን አይነት ነጻነት መምጣት አለበት ኢትዮጵያ ውስጥ ላልሽው ጥያቄ ግን እኛ ተ ምዕራብ አለምን እንደ ምሳሌ አንውሰደው ግን ኢትዮጵያ ውስጥ የሚያስፈልገው ዲሞክራሲ ኢትዮጵያ ውስጥ የሚያስፈልገው ነጻነት ህንድ ውስጥ ያለው ህንድ ውስጥ የምናየው አይነት ነጻነትና ዲሞክራሲ ነው። ደቡብ አፍሪካ ውስጥ የምናየው አይነት ነጻነትና ዲሞክራሲ ነው። ቦትስዋና ውስጥ የምናየው ነጻነትና ዲሞክራሲ ነው። ጋና ውስጥ የምናየው ነጻነት ዲሞክራሲ ነው። እነዚህ ከኛ ጋር በብዙ ነገር ይመሳሰላሉ። በብዙ አብዛኛው ነገራችን አንድ አይነት ነው። በቋንቋ በባህል፣ በብሔር በፈለግሽው መስፈርት ብዝሃነት የሚታይባቸው ሀገሮች ናቸው። የት ዲሞክራሲያዊ ስርዓት ይህ ሁሉ አቻችሎ ወደፊት ሊያራምዳቸው ይቻለ ዲሞክራሲያዊ ስርዓት መገንባት ችለዋል። ስለዚህ ህንዱ ውስጥ ያንን ዲሞክራሲ መገንባት ከቻሉ እኛም ጋር መገንባት ይቻላል ማለት ነው። ይሄ ዲሞክራሲያዊ ስርዓት ጋዜጠኞች ነፃ ሆነው እንዲሰሩ አስችሏል። የፖለቲካ ድርጅቶች ነፃ ሆነው በነፃነት እንዲሰሩ አስችሏል። የሙያ ማህበራት በነፃነት እንዲደራጁ አድርጓል። የብሔርና የሃይማኖት ልዩነት ቢኖርም ህዝቦች በሰላም እንዲኖሩ አስችሏል። ያንን ማምጣት እንችላለን። ያንን ነው ከዛ ነው ከእኛ በፊት ሄደው ሰኬት ከሆኑት ማህበረሰብ ያለውን ተሞክሮ ነው እኛ ሀገር ተግባራዊ ማድረግ ያለብን። እንግዲህ ጋዜጠኝነት ወይም የጋዜጠኝነት ሙያ በነፃው ፕሬስ አካባቢ የነበረው ራስን መከላከል ላይ ያተኮረ ነው። አሁን አንተም እንዳልከው እንግዲህ በዚህ ሀያ ዓመት ጊዜ ውስጥ ስትታሰር ስትፈታ ነበር እና ጋዜጠኞች ወይም ሙያቸውን ሊሰሩ ከሚገባቸው በላይ ስለ ራሳቸው የሚከላከሉት ጊዜውን ይወስዳል። ምክንያቱም መታሰሩም መዘጋቱም እንደዛ ስላለ እሱ ባይኖር ኢትዮጵያ ውስጥ ባለው ሁኔታ እንዴት ነበረ የሚሰራው ሙያው? አሁን ነጻነት ቢኖር ምንድን ነው የሚጠቅመው ለሕዝቡ? አንተ ምን አይነት መረጃ እንሰጣለሁ ነጻነት ቢኖር ለሕዝቡ ብለህ ነው የምታልመው? የሚገርምሽ ጽዮን፣ እኛ ዲሞክራሲያዊ ስርዓት ይምጣ እንጂ በአፍሪካ ሞዴል የሆነ ሞዴል የሆነ እንደ ምሳሌ ልጠቀስ ፕሬስ የመገንባት አቅም አለን። ይሄ ማለት ሁሉም ፕሬሶች በዛ ውስጥ ይገባሉ ማለት አይደለም? አሁን እዚህ ሀገር እንደ ምሳሌ ልውሰድ እና ጫፍና ጫፍ እኮ እንትኖች አሉ፣ የሚጮሁ ፕሬሶች አሉ። አንደሳ ነው ምናምን የሚባለው በጣም ጫፍ ያለ ጋዜጣ አለ። እንደገና ደግሞ በዚህኛው ጫፍ ደግሞ ኒውዮርክ ታይምስ አለ። በዛ መሀል ደግሞ ሌለው አለ። ሁሉም አመለካከቶች፣ ሁሉም አይነት ህብረተሰብ ውስጥ ያለው ማንኛቸውም ነገር በፕሬስ ለመንጸባረቁ አይቀርም። ግን ዋንደኛው ድምጽ የትኛው ነው? መካከል ያለው ሞደሬት ሜንስትሪም ፕሬስ የሚለው እሱ የሚበቅልበት ኢንቫይሮንመንት አለ ወይ ነው ጥያቄ። ጽንፍና ጽንፍ ያሉ ጋዜጦች ወይም አመለካከቶች ተገፍተው ይቀራሉ ማለት አይደለም። ነጻነት፣ ዲሞክራሲያዊ ስርዓት ሲመጣ አሁን ኢትዮጵያ ውስጥ የጠፋው ዲሞክራሲያዊ ስርዓት ስለሌለ ይህን ሜንስትሪም ፕሬስ የሚለው ለማብቀል ለመኮትኮት እና ለማሳደግ የሚያስችል አጠቃላይ ኢንቫይሮንመንት ነው ዲሞክራቲክ ኢንቫይሮንመንት ነው። ይሄ ዲሞክራቲክ ኢንቫይሮንመንት ካለ እኛ ለአፍሪካ ዲሞክራሲያዊ የሆነ ማዕቀፍ ካለ ሞዴል የሆነ ሜንስትሪም መፍጠር እንችላለን። ስቁልቁለቱ መንገድ ነው። አይነተኛ ሚዲያ ማለት ነው። አይነተኛ ሚዲያ ሜንስትሪም ፕሬስ አሁን አይነተኛ ሚዲያ ይቅርታ፣ ወደ አማርኛ መተርጎሞ አሻሚ ስለሆነ ነው። ይህንን ፕሮግራም የሚከታተሉ ተመልካቾች ይረዳሉ ብዬ ነው። ግን ሜንስትሪም ፕሬስ በምንልበት ጊዜ አሁን ኬንያ ለሚያውቁ ሰዎች ኔሽን የመሰለ ጋዜጣ፣ ስታንዳርድ የመሰለ ጋዜጣ፣ እዚህ አሜሪካን አገር እና ዋሽንግተን ፖስት እነ ኒውዮርክ ታይምስ የመሳሰሉ ጋዜጦች፣ እንግሊዝ አገር እና ፋይናንሺያል ታይምስ እነ ጋርደን የመሳሰሉ ጋዜጦች ማለት ነው እና እንደዚህ አይነት ሚዲያ ማብቀል ሌሎችም እያሉ ማለት ነው። ጽንፍና ጽንፍ የሚኖሩ ጋዜጦች እንዳለ መኖራቸው እንደጠበቀው ነው። በነገራችን ላይ በዲሞክራሲያዊ ስርዓት ጫፍና ጫፍ፣ ጽንፍና ጽንፍ ያሉ አመለካከቶች የሚንጸባረቁባቸው ጋዜጦች ይኖራሉ። መኖርም አለባቸው። መጥፋት የለባቸው። ግን በዋናነት የሚሰማ ጎላ ብሎ የሚሰማው ድምጽ የትኛው ነው የሚለው ነው። እሱ ነው ሜንስትሪም፣ ሜንስትሪሙ ማደግ ያለበት እሱን መፍጠሩ ቁልቁለት መንገድ ነው ሲሆን ቁልቁለት መንገድ ነው። ኢትዮጵያ የሰው ሀብት ችግር የለባት። እኛ የጋዜጠኞች ችግር የለብን፣ የእውቀት ችግር የለብን፣ የነጻነት ችግር ያለብን ዳገቱ አሁን የምናደርገው ነው። ትግሉ ነው አሁን ዳገት ላይ ነው፣ ዳገት እየወጣ ነው። ይህንን ዳገት በስኬት የምናጠናቅቅ ከሆነ እኔ እርግጠኛ ነኝ በዲሞክራሲም ደረጃ በዲሞክራሲም ደረጃ በፕሬስም ደረጃ ኢትዮጵያ ለአፍሪካ ብቻ ሳይሆን ለዓለም ሞዴል ትሆናለች። አሁን ደቡብ አፍሪካን ተመልከች። የደቡብ አፍሪካ ፕሬስ የደቡብ አፍሪካ ዲሞክራሲ ከዛ በጣም ውጥንቅጥ ከሆነ ችግር ውስጥ ወጥተው ለአፍሪካም ለዓለም ሞዴል ነው። እኛ ዛሬም እየጠየቅን ያለ ነው፣ በደቡብ አፍሪካ መንገድ እንሄድ እያለ ነው። እንደዚህ አይነት ነገር ኢትዮጵያ ውስጥ መድገም እንችላለን። እኛ እንደውም ደቡብ አፍሪካን ተፎካካሪ እንሆናታለን፣ ለዲሞክራሲ ሞዴል እናደርጋታለን ብዬ እምነት አለን በሕዝቤ ላይ ስትናገር እንግዲህ ፕሪንት ወደ ህትመት ሚዲያው ወደ ጋዜጣው በሙሉ ንግግርህ ወደዛ ያደላ ነው። አሁን ከስድስት አመት ተኩል በኋላ ስትመጣ የቴክኖሎጂ ዘመን ሆኗል። ፌስቡክ፣ ዩቲዩብ ከዛ ደግሞ ቴሌቪዥን፣ ሬዲዮ እያለ የህትመት ሚዲያው የመዋጥ ነገር እያሳየ ነው። እና እንዴት ነው ህትመት ሚዲያው ላይ መቆየት ነው ወደዛ ወደ ኤሌክትሮኒክ ሚዲያው የሚሄድ ነው ምንድን ነው ሀሳብህ? እና የህትመት ሚዲያ የትኛው ይበልጥብሃል? ደግሞ ከህትመት ሚዲያው እና ነፍሴ ያለችው ፕሪንት ሚዲያ ላይ ነፍሴ። መጽሐፍ ወዳለሁ፣ በቃ ማንበብ ወዳለሁ፣ እኔም ስጽፍ ወዳለሁ። ግን አሁን ከእስር ቤት ከወጣሁ በኋላ ግን ፕሪንት ጆርናሊዝሙ ላይ መኖሬ ስለማይቀርም፣ ከህትመት ጋዜጠኞች ላይ መኖሬ ስለማይቀርም፣ ግን አሁን ያለኝ አንድ እቅድ አለኝ። እሱም ሳተላይት ቴሌቪዥን ለማቋቋም ነው። ሳካን ላይ ሳካን በሂደት የምናየው ነገር ነው ግን ዋናው ተግባሬ ግን ይህንን ለማሳካት መሞከር ነው። ያስፈልገናል ኤሌክትሮኒክስ ሚዲያ በጣም ኢምፖርታንት ነው። በጣም ወሳኝ ነው። በተለይ ለዲሞክራሲያዊ ስርዓት እንድንሄድም ከሄድና ከደረስን በኋላም ደግሞ ስር መሰረት እንዲይዝ በማድረግ ውስጥ ኤሌክትሮኒክስ ሚዲያ በአጠቃላይ በተለይ ደግሞ ኤሌክትሮኒክስ ሚዲያ በተለይ ደግሞ በኢትዮጵያ ተጨባጭ ሁኔታ ወሳኝ ነው። ወሳኝ የሆነ ሚና አለው። በነገራችን ላይ አሁን ቅድም ለነገርሽኝ ስላነሳሽው ነገር ሚዲያ አሁን ለሶስት ለአራት ቦታ ተከፍሏል። አንዱ ሶሻል ሚዲያ ነው። ይህ አሁን አብዛኛው ህዝብ ቀድሞ መረጃው የሚያገኘው ከሶሻል ሚዲያ ነው። በሁለተኛ ደረጃ የሚሄደው መረጃው ካገኘ በኋላ ለቨሪፊኬሽን መሄደው፣ ለማረጋገጥ መሄደው ወደ ኤሌክትሮኒክስ ሚዲያ ነው። እዛ ላይ አይቆምም። እንደገና ደግሞ ሰው ወደ የት ይሄዳል? ወደ ፕሪንት ሚዲያ ይሄዳል፣ ወደ ህትመት ሚዲያ ይሄዳል። እሱ ደግሞ ለአናሊሲስ፣ ለትንታኔ ነው የሚሄደው። አየሽ፣ ሁሉም ሚዲያ እንትን አላቸው። ሁለት ሁሉም ሚዲያ ሁሉም ሚና አላቸው። ሶሻል ሚዲያ በዋናነት መረጃ ለማግኘት እንትን ያው ኦን ዘ ስፖት መሬት ላይ ያለውን ሁኔታ ወዲያው ለማግኘት ነው ወደዛ ሄደው ግን ሁሉ ጊዜ ያን ካደረገ በኋላ እዛ ላይ አይቆም፣ ወደ ኤሌክትሮኒክስ ሚዲያ ሄዳልና፣ ሶስቱም ከኤሌክትሮኒክስም ደግሞ አልፎ ወደ ሚዲያ ወደ ፕሪንት ሚዲያ የሚሄዱበት ሁኔታ አለ። እና ሶስቱም ያስፈልገናል። ሶስቱም አይነት ሶሻል ሚዲያ የሚጫወተው ሚዳ ለሁሉም ጋር እቆያለሁ ነው አለ ሶሻል ሚዲያ ላይ ይመጣለሁ፣ ይመጣለሁ፣ ፌስቡክ ላይ እስክንድር ነጋ የሚል ነገር ይመጣል አሁን ማንም አነበበኝም አላነበበኝም እዛች ላይ ሶሻል ሚዲያ ላይ ፌስቡክ ላይ መምጣት አይቀርም። እዛች ላይ ትንሽ መሆኑ እጫጭራለሁ አድማጭ አገኘሁም አላገኘሁም። እንግዲህ የእስር ቤት ቆይታ ረጅም መሆኑን ቅድምም ጠቅሰናል። የእስር ቤት ጉዳይ ሲነሳ ደግሞ በጣም አብዛኛው ከመሰቃየት ጋር አሰቃቂና እንደው ተግባራት ከመፈጸም ጋር ተያይዞ ከበደል ጋር የሚነሳ ነው። አሁን ቅድምም እንዳልነው አዲስ አስተዳደር መጥቷል፣ እና ከተስፋ ጋር ነው የማየው። ያንተን ሀሳብ ያንተን አመለካከት ተስፋ እና ወደፊት ከመቀጠል ከመስራት ጋር አንዳንዶች ደግሞ አሉ አስተያየት የሚሰጡ የለም፣ ኢህአዴግ፣ በኢህአዴግ ውስጥ የነበሩ ሰዎች በዚህ ተግባር ላይ የተሰማሩ ሰዎች ሊቀጡ ይገባል፣ ሊታሰሩ ይገባል፣ ኢህአዴግም እንደ ኢህአዴግ ስርዓቱ መፍረስ አለበት የሚል ሀሳብ የሚሰጡ በአንተ በኩል ምንድን ነው አስተያየትህ? እንግዲህ ዲሞክራሲያዊ ስርዓትን መገንባት የሚል ነገር አምጥተሃል። ከኢህአዴግም ከአዲሱ አስተዳደርም ጠበቀው ነገር ብለህ አስቀምጠሃል እና ምንድን ነው አስተያየትህ? እኔ መወስድሽ ሌሎች ሌት ስታርተር አድቫንቴጅ የሚባል ነገር አለ። አርፍደሽ ስትጀምር አንድ ነገር ከአንቺ በፊት የሄዱት የተሄደበት መንገድ ትቶልሽ የሄደ ተሞክሮ አለ። ይህን ተሞክሮ የምናገኘው ከኛ ከሀገራችን አይደለም ከዓለም በሌሎች ሀገሮች፣ ሌሎች ሀገሮች በየትኛው መንገድ ሄደው ነው ዲሞክራሲያዊ ስርዓት መገንባት ይችላል? የሚለውን ጥያቄ መጠየቅ አለበት። አስ አርፍ ደን ጀማሪዎች እንደመሆናችን መጠን አሁን እንደምሳሌ አነሳሁልሽ። እሺ፣ ደቡብ አፍሪካ ነው። ደቡብ አፍሪካን ተከትለው በነገራችን ብዙ ሀገሮች በዛ መንገድ ሄደዋል። ግን ደቡብ አፍሪካ ላይ አተኮሬ ትንሽ ልናገር ምን እንዳደረጉ ደቡብ አፍሪካ ከኛ የዋዘ በብዙ እጥፍ የዋዘ ክፍፍል የነበረባት ሀገር ነበረች። በብዙ እጥፍ ትንሽ አይደለም፣ በብዙ እጥፍ በጣም አስቸጋሪ ሁኔታ ውስጥ የነበረች ሀገር ነች። ለረዥም ጊዜ የቆየችው ግን ነበር ከዚህ አስቸጋሪ ሁኔታ ውስጥ ወጥታ እንደጠቀስኩት ለዓለም ሞዴል የሆነ ዲሞክራሲያዊ ስርዓት መገንባት ትችላለች። ስለዚህ ከደቡብ አፍሪካ መማር አለብን። ደቡብ አፍሪካ በዛ መንገድ ሄዳ ሰኬት ነገር ከገንባች እኛም በዛ መንገድ ሄደን ሰኬት የሆነ ነገር የመገንባት ዕድላችን ሰፊ ነው። ምንድን ነው ከዛ የምንማረው? አንዱ ትልቁ ነገር እነሱ ያላደረጉት ወደ በቀል አልሄዱም። ወደ በቀል ቁልፍ ነው። ዲሞክራሲያዊ ስርዓት ለመስራት ወደ በቀል አለመግባት ቁልፍ ነው። ወደ በቀል ከገባን የምንፈልገው ኤንድ ሪዛልት ዲሞክራሲያዊ ስርዓቱን የምንመሰረትበትን መሰረት እናናገዋለን። ስለዚህ ለምንፈልገው ነገር ብለን ነው ወደ በቀል ማንሄዱ። ወደ እርቅ መሄድ አለብን ከሌሎች መማርም ያለብን እና ደቡብ አፍሪካን በምናጠናበት ጊዜ የሄዱበት መንገድ በጣም ግልጽ ነው። አንዱ እና ትልቁ ነገር ሁሉን አቀፍ የሆነ ጉባኤ ተጠርቶ እዛ ላይ በሚደረግ በሚኖረው ሂደት ለነፃና ፍትሐዊ ምርጫ መሰረት መጣለ። ከዛ በኋላ ያንን የሚያጠናክረው ያን በነፃና ፍትሐዊ ምርጫ የሚደረገውን ውጤት የሚያጠናክር ድባብ መፍጠር ያስፈልጋል። የተጣለውን የዲሞክራሲያዊ መሰረት የሚያጠናክር ስር የሚያሰድድ ድባብ ያስፈልጋል። ያ ድባብ ሊፈጠር የምንችለው በእርቅ ነው፣ በበቀል አይደለም። ወደኋላ በመመልከት ሳይሆን ወደፊት በመመልከት ነው። ስለዚህ በግል ምንም ደረሰብን ምንም እኔ እኮ ስድስት ዓመት ተኩል ያልነበርኩበት ፍጹም በቀጥታም በተዘዋሪም አባል ካለ ያልነበርኩበት ድርጅት ተበየቅ ከስድስት ዓመት ተኩል እኮ ታስሬያለሁ። ይህን ወደ ኋላ መመልከት የለብኝም። ለሀገር ለቆምኩበት ዓላማ ብዬ የቆምኩበት ዓላማ ሲፈጸም ማየት ስለምፈልግ ማለት ነው እሱን አግዝፌ ማለት ነው እኔ በግል ያለኝን ስሜት ወደ ጎን አድርጌ ማለት ነው ስለዚህ ያን የምንፈልገውን ነገር የቆምነትን አለው መስዋዕትነት የከፈልነት ነገር ዘላቂ ነገር ለትውልድ ትቶ ለማለፍ እርቅ ወሰንነት አለ ድባቡን ለመፍጠር ማለት ነው። ዲሞክራሲ መሰረቱን ከጣልን በኋላ ስለዚህ በደል የደረሰባቸው ወይም በዚህ መንግስት በቀጥታ የሚሆን በተዘዋዋሪ በደል የደረሰባቸው ሰዎች ለይቅርታ መዘጋጀት አለባቸው፣ ይቅርታ ለማለት ነው በመንግስትይቅርታ ብለው ለህዝቡ ምሳሌ መሆን አለባቸው ነው። በመንግስት በኩልስ ምንድን ነው የምትጠብቀው እንዲደረግ? በመንግስት በኩል ቅድም እንዳልኩ አሁን ከመንግስት በኩል ሁሉ አብዛኛው የአንበሳው ድርሻ ይችን ሀገር ወደ ሰላማዊ የሆነ የዲሞክራሲ ችግር የማስገባት የአብዛኛው ድርሻ የመንግስት ነው። የአንበሳው ድርሻ ከመንግስት በኩል ሁሉን አቀፍ የሆነ ጉባኤ መጥራት አለበት፣ ፓርላማው መጥራት አለበት። ይህ ሁሉን አቀፍ የሆነ ይሄ ጥሪ በሀገር ውስጥ ላሉት የፖለቲካ ድርጅቶች ብቻ አይደለም። በዋናነት ይሄ ጥሪ ከሀገር ውጭ ያሉት እና በሽብርተኝነት ለተፈረጁት ድርጅቶች ናቸው። እነዚህ እና ማን ናቸው? የተከሰስኩበት በሀሰት የተከሰስኩበት ጉቦት ሰባት አንዱ፣ ሁለተኛው ኦነግ ኦብነግ፣ እነዚህ ቢያንስ እነዚህ ድርጅቶች እና ሌሎች በዋናነት ግን ቢያንስ እነዚህ ድርጅቶች ወደ ሰላማዊ ሰላማዊ እና ህጋዊ መድረኩ የሚገባበት ሁኔታ መፈጠር አለበት። ይሄ ደግሞ መንግስት ይሄ መንግስት ካልወሰደ ይሄን ኢኒሺዬቲቭ መንግስት ካልወሰደ አስቀድሞ ይሄ መንግስት ማነው ይሄን ኢኒሺዬቲቭ ካልወሰደ እነሱ መጥተው በዚህ ፕሮሴስ ውስጥ በዚህ ሂደት ውስጥ ሊሳተፉ የሚችሉበት ሁኔታ የለም። ስለዚህ የመጀመሪያው ተግባር የሚጠበቀው ከመንግስት ነው። አሁን ከዶክተር አብይ የምንጠብቀው ይሄንን ነው። አሁን ለለውጥ ፈልጋለሁ ብለዋል። ጥሩ ግን ለውጡን መሬት ላይ ለማዋል ወደ ሀገሪቷን ወደ ሰላማዊ የሆነ ዲሞክራሲያዊ ሽግግር ለማስገባት መውሰድ ያለባቸው ብቸኛው እርምጃ ነው። ይህንን ደግሞ ቅድም እንዳልኩት ከደቡብ አፍሪካ ተምረን ነው። ከተፈተነውና ከሰራው መንገድ ተምረን ነው። እኛ የቀመርነው አደለም። እኔ ቤተ ቁጭ የቀመርኩት ነገር አደለም ከተፈተነውና ከሰራው የኢትዮጵያ ጉዳይ አንደኛው የዘር እና የጎሳ ጉዳይ አለ። የድንበር ጉዳይ አለ። ልክ ግጭቶች ሲመጡ ግጭቶች ሲቀሰቀሱ የሚወጡ የሚመጡ አፈትልከው የሚመጡ ጉዳዮች አሉ። እነዚህ ጉዳዮች በምን ይስተናገዳሉ? አሁን ላሰርሳቸው የዚ የብሔር ልዩነት የሚባለው ነገር፣ በነገራችን ላይ አምባገነን የብሔር ችግር የት ነው ያለው ያልሽ እንደሆነ ዓለም ላይ የብሔር ግጭቶች የብሔር መጠራጠር የብሔር መለያየት መራራቅ የት የት ሀገር ነው ያሉት ብለሽ የመረመርሽ እንደሆነ አምባገንነት ባለባቸው ሀገሮች ውስጥ ብቻ ነው። አሁን ደቡብ አፍሪካ እንደምሳሌ ሊሰለሽ አፓርታይድ በነበረበት ጊዜ በነጮች እና በጥቁሮች መካከል ብቻ አልነበረም ልዩነቱ። ዙሉና ኮሻ ጆሐንስበርግ ላይ ጠዋትና ማታ ተጋደለ፣ ተጨፋጨፈ፣ ተጣላ እየተባለ ዜና መስማት የተለመደ ዓለም የለመደው ዜና ነበረ። ዲሞክራሲ በገነቡ ማግስት ግን በዙሉና በኮሻ መካከል ያለው ልዩነት መክኗል፣ ጠፍቷል። በነጭና በጥቁሩ መካከል ያለው ልዩነት እንደዛ። ከደቡብ አፍሪካ ወጣ ብለን ሌሎችንም የአፍሪካ ሀገሮች ስንመለከት እንደዛው። አሁን ጎረቤት ሀገር ኬንያን ማንሳት እንችላለን። በካልንጅና በኩኩዮ መካከል አምባገነናዊ ስርዓት በነበረበት ጊዜ በካልንጅና በኩኩዮ ጎሳዎች መካከል እንደዚሁ ግጭት መጠራጠር ነበረ ወደ ዲሞክራሲያዊ ስርዓት እየገባሽ ስትሄድ ኬንያ ግን ይሄ ይሄ ችግር መክኗል። የሌሎች አፍሪካ ሀገሮችን ተመሳሳይ ነገር ማንሳት እንችላለን። የብሄር ችግር የአምባገነናዊ ስርዓቶች ውጤት ነው። ከስር መሰረቱ ልናደርቀው የምንችለው ፍቅር በማስተማር ብቻ አይደለም። እሱ ማስተማር አለብን፣ ፍቅር ወንድማችነትን ማስተማር አለብን። ዋናው ግን ዋናው ግን ከስር መሰረቱ የምናደርቀው ግን ዲሞክራሲያዊ ስርዓት በመገንባት ዲሞክራሲያዊ ድባብ ዳር ይገፋዋል ላያጠፋው ይችላል። ግን ይሄ ጽንፈኛ የሆኑ ድምፆችን ወደ ዳር ይገፋቸዋል፣ ትርጉም የሌለ ያደርጋቸዋል። ስለዚህ ይሄ አሁን የብሔር ግጭቶችን እንደተለየ የኢትዮጵያ ችግር አድርገን መመልከት የለብንም። በእኛ ላይ የተጋረጠ ልዩ ችግር አይደለም። አምባገነንነት ባለበት ባለባቸው ሀገሮች ሁሉ ያለ ነው። አምባገነኖች የሚጠቀሙበት ነው። በዚህ ይጠቀሙ ነው ስልጣን ላይ የሚቆዩት አምባገንናዊ ስርዓትን ስናስወግድ ይህንን ጉዳይ ከስር መሰረቱ እናደርቀዋለን፣ ወይም በዳር ወደ ዳር ገፍተን ትርጉም የለሽ እናደርገዋለን። የጥቂቶች የጥቂቶች ሙጥኝ ብሎ የያዙት ነገር እናደርገዋለን ብዬ አምናለሁ። መፍትሄ የኢትዮጵያ ችግር መፍትሄ አለ። መፍትሄው ዲሞክራሲ ነው እያልኩ መፍትሄው ዲሞክራሲ መፍትሄው በደቡብ አፍሪካ መንገድ መሄድ ነው። መፍትሄ እንደ ህንድ መሆን ነው። እንግዲህ ጋዜጠኛ እስክንድር ነጋ ስድስት ዓለም አቀፍ ሽልማቶችን ተቀብለሃል በዚህ በጋዜጠኝነት ሙያ ውስጥ በጣም እናመሰግናለን። የአሜሪካ ድምፅ ስቱዲዮ መተህ ማብራሪያ ስለሰጠህን እንግዲህ ደግሞ እንዳልከው የሳተላይት ቴሌቪዥኑን ከጀመርክ በኋላ ምናልባት ስለ እሱ ደግሞ መተን ተገኝተን እንጠይቅ ይሆናል። ለአሁኑ ግን በአሜሪካ ድምፅ ስቱዲዮ መተህ ለሰጠህን ማብራሪያ እና ቃለ ምልልስ በጣም አመሰግናለሁ። እግዚአብሔር ስጥልን። እግዚአብሔር ስጥልኝ። አመሰግናለሁ እግዚአብሔር

I'm going to go

بس بو نان باي فلا ردي تشاڠ ل هون سي ام ما ات او اي በዌብሳይታችን ላይ ደብሊው ደብሊው ደብሊው ቪኦኤ ኒውስ ዶት ኮም ይቀርባል። ተከታተሉ። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በጅቡቲ ጀምረው ሱዳንና ኬንያን በጎበኙበት ወቅት የኢኮኖሚና ሌሎች ስምምነቶች ማድረጋቸው የሚታወቅ ነው። በተለይ ከጅቡቲ ጋር ቀደም ብሎ የታቀደው የኢኮኖሚ ውህደት ሊፋጠን የሚችልበት ሁኔታ ተፈጥሯል ተብሏል። ስለ ጉዳዩ ትንተና እንዲያቀርቡልን ሁለት የኢኮኖሚ ምሁራንን ጋብዘናል። ዶክተር ሰይድ ኑሩ በኢትዮጵያ ኢኮኖሚክ አሶሲዬሽን ማህበር ኢኮኖሚ ተመራማሪ ናቸው። ዶክተር ኢዮብ ኃይሌ ደግሞ በአዳማ ዩኒቨርሲቲ ቢዝነስ ፋክልቲ ያስተምራሉ። ኢትዮጵያ ከጅቡቲ ጋርም ሆነ ከሌሎቹ የምስራቅ አፍሪካ ሀገሮች ጥብቅ የኢኮኖሚ ስምምነት ስትመሰርት ብሎም ወደ ኢኮኖሚ ውህደት ቢያመሩ የጋራ የሆነ የፖለቲካ ኢኮኖሚ መስርተዋል ማለት እንደሆነና ወደ ጦርነትና ወደ ግጭት የማይገቡበት ጥብቅ ግንኙነት ሊፈጠር እንደሚችል ምሁራኑ አስገንዝበዋል። ዶክተር ሰይድን እና ዶክተር ኢዮብን ያነጋገረችው አዳነች ፍስሐዬ ናት። ዶክተር ሰይድ ኑሩና ዶክተር ኢዮብ ኃይሌ በመጀመሪያ ደረጃ ለትብብራችሁና ለጊዜያችሁ እናመሰግናለን። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በጅቡቲ ሱዳንና ኬንያ ጉብኝት አካሂደው ስምምነቶች መፈረማቸው ይታወሳል። በተለይም ከጅቡቲ ጋር ወደ ኢኮኖሚ ውህደት የሚያመራ ተደርጎ ታይቷልና በዚህ ላይ ያላቸው አመለካከት በዶክተር ሰይድ ልጀምር። አይ ሁለት ግቦች ያሉት ይመስለኛል ስምምነቶቹ ከጅቡቲም ጋር ከኬንያም ጋር እንዲሁም ከሱዳን ጋር የተደረጉ ስምምነቶች ወይም ጉብኝቱ ምናልባትም ወደፊት ከሶማሌ ጋር ከቀጠለ እነዚህ ነገሮች ትልቅ ፋይዳ አላቸው። የመጀመሪያው እንዳልኩት ኢኮኖሚ በራሱ አንድ ግብ ነው። ንግድን ብንመለከት እስካሁን ኢትዮጵያ ከአፍሪካ ጋር ያላት ንግድ ወደ ውጭ ከምትልካቸው እቃዎች ሀያ ሁለት ፐርሰንት ያህል ነው ወደ አፍሪካ የሚላከው እንግዲህ ከዚህ ውስጥ አስራ ሰባት በመቶ የሚሆነው ወይም ከአጠቃላይ ከአፍሪካ ውስጥ ከሚላከው ወደ ሰባ ስድስት በመቶ የሚሆነው የውጭ ንግድ አለው ወደ እነዚህ ጎረቤት ሀገሮች ነው እና ይህን ማስፋት ወደ እነዚህ ወደፊት በማኑፋክቸሪንግ እየገፋች ከሄደች ሀገር አንድ ትልቅ መደላደል ይሆናል። እሱ አንድ ትልቅ ገበያ የመፍጠርም ነገር ስለሚሆን ትልቅ ግብአት ይሆናል። ሁለተኛው ኢትዮጵያ ወደብ አልባ ሀገርና ትልቅ መሰረተ ልማት የሚያስፈልገው ምናልባትም የሚፈትነን ለእድገታችን የባህር በር ማጣታችን ስለሆነ ያን አጠናክሮ መቀጠልና ለኢኮኖሚያችንም እድገት ይህን ግምት ውስጥ ያስገባ ጉብኝት መደረጉ አይቲንክ ጠቃሚ ነው። ሶስተኛው እንግዲህ መሰረተ ልማት ነው። በመሰረተ ልማት እነዚህ ሀገሮች በተያያዙ ቁጥር ለኢኮኖሚ ትልቅ ግባት ይሆናል። በሁለተኛ ደረጃ ሊታሰብ የሚችለው ኢኮኖሚው በተለይ ለሌሎች ግቦች፣ ለሰላም አካባቢው ላለው የፖለቲካዊ መረጋጋት፣ እንዲሁም ዓለም አሁን እየተቀየረ ባለበት መልኩ እንደ አንድ ለመቆም መግቢያ ይሆናል። የኢኮኖሚ ውህደት ከጅቡቲም ጋር በአጠቃላይ ዙሪያውን ካሉ ሀገሮችም ጋር እንደ አይነት ውህደቶች መስጠር የዓለም አቅጣጫ አሁን እንደሚታየው እየተቀየረም ስለሆነ ዝግጁነትን የሚጠይቅ በመሆኑ እነዚህ ነገሮች መግቢያ መንደርደሪያ ሊሆኑ ይችላሉ። ሁለታዊ የፖለቲካ አንድነቶች ቶሎ ላይ መጡ ይችላሉ። መነሻው እና ጠንካራም መግቢያ ሊሆን የሚችለው የኢኮኖሚ በመሆኑ ይህን ካልኩ በኋላ የጅቡቲው በመነሻ ደረጃ የታየው ኢትዮጵያ ወደቡ ላይ ስቴት እንዲኖራት ወይም ድርሻ እንዲኖራት የተደረገው ነው። በአጸፋው ደግሞ ኢትዮጵያ ከተሳካላት እንደ ኢትዮጵያ አየር መንገድ ያለ ድርሻ እንድኖራቸው የባቡር መሰረተ ልማቶች ሁሉ አሉ። በተለይ ግን ጎልቶ የሚወጣ የሚመስለኝ ቢወደ ሆኖ እሳችን ትልቅ ጠቀሜታ ያለ ይመስለኛል። እሺ ዶክተር እዮብ በመሰረቱ እንደ መንደርደሪያ የሀሳብ አድርጌ ላቀርብ በምፈልገው ዓለም አቀፋዊ ንግድ መልቲላተራልም ሆነ ባይላተራል ለአንድ ሀገር ይጠቅማል እንጂ የሚጎዳው ነገር የለም። ዛሬ ሀገራችን ኢትዮጵያ ያለችበትን ፖለቲካል ኢኮኖሚ ማየት ይገባናል። መንግስትና ገበያ ከተሳሰረ ሚዋሉ ኢንተርናሽናል ኢኮኖሚክ ሪሌሽኑን ትልቅ ያደርገዋል። ትልቅነቱ ምንድን ነው? በጋራ ነው የምናየው። የኢትዮጵያ የውጭ ፖሊሲ የድሮ አሁንም የውሃ ፖሊሲ ነው፣ ሃይድሮ ፖለቲክስ ነው። ሁለተኛው የቀድሞ ጠቅላይ ሚኒስትር መለስ ዜናዊ እንዳሉት ሰጥቶ መቀበል በሚል መርህ ላይ የተመሰረተ ነው። ኢትዮጵያ በመሰረቱ ዛሬ ከነዚህ ከምናወራቸው ሀገሮች ጋራ የመብራት ኃይልን እየሸጠች ነው ያለችው። ትሬድ በመሰረቱ ከዚህ ብንንደረደር ኢትዮጵያ ብዙ የንግድ መሰረተ ልማቶችን እያዘጋጀች ነው። በአልሳሳት ጠቅላይ ሚኒስትር አብይ እንደተናገሩት ኢትዮጵያና በጅቡቲ መካከል ወደ አስራ አምስት ቢሊዮን ይሆናል መሰል ኢንቨስት የተደረገው መሰረተ ልማት ብቻ ባቡሩን ሁሉ ስናል ይህንን ገበያ መፍጠር ለመቶ ሚሊዮን ሕዝብ ላለበት ሀገር ኮንሱመር ኢንዴክሱ ትልቅ በሆነበት ሀገር ለሌሎቹ ሀገር ትልቅ ትልቅ ትልቅ ችሮታ ነው። ለጅቡቲም፣ ለኬንያም፣ ለሱዳን ከሱዳን ጋር እንዲያውም በአጋጣሚ እንዲያው ልጠቅ ስልች የምንፈልገው ትላንትና በአዲስ አበባ ሲጓዝ አራት የሱዳን ባስ ትራንስፖርቴሽን ቆሞ ሲጭና የሆኑ ለምን ይሄ የትሬዱ ቤኔፊት ነው። የትስስሩ ቤኔፊት ነው። ሁለተኛ አፍሪካውያን ዛሬ ቅድም ዶክተር እንዳሉት ያውም ኢትዮጵያ ሀያ ሁለት ፐርሰንት ብቻ ነው ትሬዷ። ከዚህ በላይ ማደግ የሚገባው ወደፊትም ደግሞ በትምህርት በቴክኖሎጂ አሁን ባልኩት በኤሌክትሪሲቲ በምናደርገው ኢንዱስትሪያላይዜሽን ላይ በምናመጣ ፕሮዳክት ሽያጭ ሰፊ ገበያ መመስረት መቻል አለብን። ስለዚህ በአጠቃላይ እኔ እንግዲህ ያው ጥናቴንም መሰረት ያደረግኩት በኢትዮጵያ በሀገራችን የወርልድ ትሬድ ኦርጋናይዜሽን ላይ የመሳተፍና ያለመሳተፍ ጥያቄ ይጠቅማል፣ አይጠቅምም በሚለው ማ ጥናትን እያካሄድ ያለሁት በአጠቃላይ ጠቀሜታው ይበልጣል እንጂ አንስም። ትልቅ ስራ ነው የሰሩት ነው ብለው ጠቅላይ ሚኒስትሩ ከጅቡቲ ጋር የተደረገውን ስምምነት ብናይ ጅቡቲ እንግዲህ ትንሽ ሀገር ናት። በቁጥር ሕዝቧ ከአንድ ሚሊዮን በታች ነው መሰለኝ። ኢትዮጵያ እንግዲህ እንደሚታወቀው ከመቶ ሚሊዮን በላይ የሚሆን ሕዝብ ያላት ናት። ከዛም ጋር ሰፊ ኢኮኖሚ ያላት ናት። በጣም በፍጥነት እያደገች እየሄደች ነው እየተባለ ነው እና ከጅቡቲ ጋር በአክሲዮን በአየር መንገድ፣ በባቡር በአጠቃላይ በብዙ ሊተሳሰሩ እንደሚፈልጉ ለወደፊትም እንግዲህ ይሄ የኢኮኖሚ ውህደት የሚባለው ትንሽ ቆየት ብሏል። አሁን የተጀመረም አይደለም በኢትዮጵያ እና በጅቡቲ መካከል። እዚህ ላይ ማን ነው በበለጠ የሚጠቀመው ጅቡቲ ናት ወይስ ኢትዮጵያ? ወደ ዶክተር ሰይድ ልመለስ። የሚጠቀሙት ሁለቱም ናቸው። በኔ እምነት የመጀመሪያው ነገር ምንድን ነው፣ ኢትዮጵያ ትልቅ ገበያ አላት። ብዙ ነገር ጅቡቲ ከኢትዮጵያ ትፈልጋለች በባህልም በብዙ ነገር በመሰረተ ልማትም የተያዘ ነው። ኤሌክትሪኩ፣ እነዚህ እነዚህ ነገሮች እንደ የተያዙ ነገሮች ናቸው። በኢኮኖሚ ረገድ በምናይበት ጊዜ ትልቁ ገበያ እውነት ነው፣ በተለይ በገቢ አቅም እስከታገዘ ድረስ ጅቡቲ ትጠቀማለች ከኢትዮጵያ። ጅቡቲ ያላት ሀብት የባህር በሯ ነው። ይሄ የባህር በር ጅቡቲ ለራሷ ሕዝብ ብቻ መስተንግዶ የሚውል ግብአቶችን ብታስገባ ብዙም የምትጠቀምበት አይመስለኝም። የኢትዮጵያ ሕዝብ እንደተባለው መቶ ሚሊዮን ነው። ይሄ መቶ ሚሊዮን በኢኮኖሚ አቅም እየታገዘ ሲመጣ ገቢ ይጨምራል፣ የውጭ ንግድ ይጨምራል። ትራንስፎርሜሽን እንግዲህ እያካሄድን ነው እዚህ ሀገር ከተሳካልን፣ እናች ሀገር ከተሳካላት፣ ወደ ማኑፋክቸሪንግ ከተሸጋገረች የምታስገባው የምታስወጣውም ይጨምራል። ይሄ በሚሆንበት ጊዜ ወደቡን በመጠቀም ብቻ ጅቡቲ ከዚህ ተጠቃሚ ትሆናል። ኢትዮጵያ ከጅቡቲ የባህር በር ታገኛለች፣ ትልቅ ጠቀሜታ ነው። ይሄ ምናልባትም ወደፊት የሚኖሯትን ነዳጅን ዛትን ጨምሮ ወደፊት እንደገና ልታሳድጋቸው የምትፈልጋቸውን ትልቅ ምርቶች፣ በሰፋ ያሉ ምርቶች፣ ከግብርና የተሻሉ ዳይቨርሲፋይድ የሆኑ ምርቶችን ወደፊት ወደ ውጭ ማስወጣት ካለባት እና አሁንም ስቲል የምናየው ነው ያን በር መሰረት ማድረግ መቻል አለባት። ይሄ አንዱ ነው። ስለዚህ በኢኮኖሚ ረገድ ተጠቃሚነቱ የሁለቱም ነው። ሁለተኛ፣ በመሰረተ ልማትና በኢኮኖሚ የተሳሰረ አገር ጦርነት ውስጥ መግባት አይቻለውም። ወጪው ብዙ ነው። መከዳዳት አይችልም። ወጪ ብዙ ነው። ይሄ ኦፖርቹኒቲ ኮስት የምንለው በመሆኑም የኢኮኖሚ ውህደቱ በኢኮኖሚም ረገድ ጂኦ ፖለቲካሊ በጣም አስፈላጊ የሆነች ሀገር ናት ጅቡቲ። ይሄም አንድ ትልቁን የቻለ ካፒታል ነው ለጅቡቲ። በኢትዮጵያ ደግሞ ህዝቧ፣ ታሪኳ፣ እነዚህ ራሳቸውን የቻሉ በፖለቲካ በኩል ያላት ጥንካሬ፣ አለም አቀፋዊ ተሰሚነቷ፣ እነዚህ ነገሮች በሙሉ ካፒታል ናቸው። ስለዚህ በኢኮኖሚ ውህደት የሚመጡ ጥንካሬዎች ቢሆኑ ከኢኮኖሚ በላይ የሆኑ አቅሞች ይፈጠራሉ። መደጋገፎች ናቸው። ስለዚህ ሁለቱም በጋራ ሲቆሙ በእኩልነት ተጠቃሚ ይመስለኛል። ከዚህ ውስጥ የሚያተርፉት ሁለቱም ናቸው ብዬ አስባለሁ። ዶክተር ኢዮብ ዶክተር ሰይድ አቲንክ ገልጸውታል። በእኔ በኩል ኮመን ቤኔፊት የሚለውን የኢንተርናሽናል ትሬድ ቲዮሪ ሁለቱም የሚተገብሩ ይመስለኛል። እንደሚተገብሩም ተስፋ አለ። የጋራ ጥቅም ስንል ቅድም እንዳልኩት ሰጥቶ መቀበል የሚለውን ኢኮኖሚክ ፖሊሲ ወይም ፖለቲካል ፖሊሲ እንጠቀማለን። እሳቸው እንዳሉት ኢትዮጵያ ሁለት ነገር ይዛ ነው የገባችው። ሁለቱ ነገሮች ምንድን ነው? ባህር በር የሌላት ሀገር ነች። በእድገት ደግሞ አፍሪካን እየመራች ያለች ሀገር ነች። ይህንን እድገት ለማካሄድ ደግሞ ብዙ ወደ ውስጥ ሀገር የሚገቡ ማቴሪያሎች የምታስገባ ሀገር ነች። ጥንቱንም ቢሆን ደግሞ ኢትዮጵያ ማጆሪቲውን ኢምፖርቷን የምታረገው በጅቡቲ በኩል ነው። ማጆሪቲውን አሰብም እያለ ማለት ነው እና በዚህ የተነሳ ኢትዮጵያ ከጅቡቲ ልትጠቀመው የምትችለው እነዚህ ነገሮች አሉ ጅቡቲ ማኒፋክቸር አድርጋ ወደ ኢትዮጵያ የምትልቀው ነገር የለም ከኢትዮጵያ የምትወስደው ካልሆነ በስተቀር ኢትዮጵያ ደግሞ እንደ አገር ከጅቡቲ የባህር በር እንደምትጠቀመው ሁሉ ዛሬ እንዳየነው ከሆነ ሃይድሮኤሌክትሪክ ፓወር ሬልሮድ ላንድ ትራንስፖርቴሽን ኤር ትራንስፖርቴሽን እነዚህን የመሰሉ ነገሮችን በሙሉ ዶሚነንትሊ እየሰራች ነው ያለች። ይሄ ማለት ለጅቡቲ ጌን በጣም ትልቅ ጌን ነው። ያ ማለት ኢትዮጵያ ጌን የላት ማለት አይደለም። ኢትዮጵያ አሁን ጌን የምታደረገው እነዚህን የምትፈልጋቸውን አስፈላጊ ማርኬቷ፣ ህዝቧ፣ ኮንሱመሯ እያደገ ሲመጣ ኮንሱመር ጉድ አገር ውስጥ ማኒፋክቸር ማድረግ የማችለውን ነገር በጅቡቲ በር ነች ምታስበል። ስለዚህ ኮመን ቤኔፊት አላቸው ማለት ነው። የጋራ ጥቅም አላቸው። የጋራ ጥቅም አለን። ቅድም እንደጠቀስኩት መንግስትና ገበያ ሚቹዋል አንደርስታንዲንግ አድርጎ ከተዋህዱ ኢንተርናሽናል ፖለቲካል ኢኮኖሚ ይመሰርታሉ። ይሄ ቴዎሪው ነው የሚለው። ይሄ ከሆነ የኢትዮጵያና የጅቡቲ ገበያቸውንና ስቴታቸውን ሚቹዋል ኮምባይን ካደረጉ ኮመን የሆነ ኢንተርናሽናል ፖለቲካል ኢኮኖሚ መስርተዋል ማለት ነው። ቅድም ዶክተር እንዳሉት ወደ ጦርነት አንገባ፣ ወደ ተለያዩ ኮንፍሊክት ውስጥ ልንገባ አንችልም። ተፈቃቅረንና ተባብረን እንዲያውም ለሌሎቹ አፍሪካ ሀገሮች ኤግዘምፕለሪ የሆነ ወደፊት እንሄዳለን ማለት ነው። ስዳሌ ሩዋንዳ ላይ የተፈረመው የአፍሪካ የጋራ ገበያ ስምምነት ከዚህ ጃምፕ ስታርት ይነሳል ማለት ነው። እና በእኔ በኩል ትልቅ የሆነ የጋራ ጥቅም አላቸው ጅቡቲና ኢትዮጵያ ብዬ ነው ማለት ነው። እንግዲህ ከሱዳንም ጋር ካየን ፖርት ሱዳንን አብረው ማልማትና ሱዳን ከኢትዮጵያ ጋር በባቡር ማገናኘት ሁሉ እቅድ እንዳለ ተገልጿዋልና በዚህ ስላይ ያላችሁ ወደ ዶክተር ሰይል ልመለስ። ሁለት ተመሳሳይ ባህል ያለው ህዝብ ነው። ጠንከር ያለ ግንኙነት ያላቸው ህዝቦች ናቸው። ሁለቱም የኢኮኖሚ አንድ ነገር ነው። ወደቡን በጋራ ማልማት የትስስሩ አካል ነው። ሁለተኛ፣ በኤሌክትሪክ ወደ ሱዳን የሚላክ ይኖራል። የመጀመሪያው መዳረሻ ሱዳን ላይ ነው። የትልቁ ህዳሴ ግድብ ሱዳን አንድ ትልቅ ባለ ሁለት አማት የማስበው ትልቅ የውሃ አቅም ደግፋለች። ይሄ ትልቅ ትልቅ ነገር ነው። ስለዚህ ከዚህ ውሃ ተጠቃሚነት እሷም ታረጋግጣለች። ወደቡም በጋራ አልምቶ መጠቀም አንድ ነገር ነው። ለወደቡ የሚከፈል ክፍያ ሊኖር ይችላል። ነገር ግን በአባይ በኩል ደግሞ እንደሚታወቀው ሰማንያ ስድስት በመቶ የሚሆነው ውሃ የናይል ውሃ አስተዋጽኦ የምታደርገው ኢትዮጵያ ነች። ይሄን ደግፎ መቆም ሱዳን ለኢትዮጵያ ትልቅ ባለውለታም ጭምር ነው። ስለዚህ ይሄ ተጠናክሮ መቀጠል አለበት። የዛ ቀጣይ አካል ይመስለኛል መብራት ይሸጣን፣ በባቡርም የመገናኘቱ ነገር ይመጣል። ስለዚህ እንደተባለው አካባቢው በንግድ አንፃር ስናየው ትንሽ እስካሁን እንግዲህ ወደ ሱዳን ሶስት ነጥብ አራት ፐርሰንት ነው ከአጠቃላይ አለም ኢትዮጵያ ከምትልካቸው እቃዎች ውስጥ ሶስት ነጥብ አራት ደረጃ ነው እና ይሄ ንግድ በአንድ ወቅት ላይ ሱዳን ከነዳጁ ማውጣት ጋር ተያይዞ ገበያው እየጨመረ ነበር። በሚገርም ሁኔታ ብዙ ኢትዮጵያውያኖች ከዚህ እየሄዱ እየተቀጠሩም ነበር። ይሄ የሰራተኛ እንቅስቃሴ የሰራተኛ ፍልሰቱ የሌላ ውህደት ምንጭም ነው። በአንጻሩ ደግሞ ኢትዮጵያ የሱዳንን ነዳጅ ትገዛ ነበር፣ አሁንም እየገዛች ነው። እነዚህ ትስስሮች ተጠናክረው መቀጠል አለባቸው። የኢኮኖሚ ውህደት በሚኖርበት ጊዜ ገበያው ሁለት እያደገ የሚመጣ ኢኮኖሚ በሁለቱ መልኩ ተጠቃሚ ያደርጋል እና የኬንያም ሲጨመርበት የሶማሌ ሲጨመርበት። በነገራችን ላይ ሶማሌ ቀላል አይደለም ካሉት እንዲሁም ከሁሉም ከጅቡቲን በላይ ከሶማሌ ጋር ያለን ንግድ ትልቅ ነው። ሰባት ነጥብ አምስት ነው። የጅቡቲን ያየን እንደ ሶስት ነጥብ አምስት ነው። ከአጠቃላይ ንግዳችን ውስጥ የሶማሌ ራሱ ሰባት ነጥብ አምስት ነው። ከእነሱም ጋር እንደዚሁ ውል ማሰር ጥሩ ይመስለኛል። የሱዳን በጣም ክሪቲካል ነው። በዚህ ኢኮኖሚ ትስስር ውስጥ ግን አንድ ሌላ የሚታየ ነገር አለ። እንዳልኩት ይሄ ቅድሙ ጂኦፖለቲክስ ዓለም እንደሚታየው የአሁን ዘመን አስራ ዘጠነኛው ክፍለ ዘመንን ይመስላል። አፍሪካ ብቻ ዝም ያለው ይመስላል። ሌላው አለም ሚድል ኢስትንም ብናየው፣ ሩቅ ምስራቁንም ብናየው፣ ምዕራቡንም አለም ብናየው እንደዛ አይነት ነገር የመመለስ ነገር ይመስላል። ዝም ያለው አፍሪካ ነው። ስለዚህ እዚህ ምስራቅ አፍሪካ ላይ እንደ አይነት የኢኮኖሚ ውህደትን የመሰሉ ስትራቴጂካዊ አጋርነት በአንድ የመቆም ማሰሪያዊ ኢኮኖሚ ሆነው ነገር ግን አጠቃላይ ጥንካሬ የሚያመጣ አይነት ውህደት ውስጥ መግባት መልካም ነገር ነው። ጎረቤት ብቻ አይደለም የሩቅ ወዳጅ ማፍራት ነው አጭሩ። በዚህ ሰበብ ወዳጅነትን ማፍራት የመሰለ ነገር የለም። ዶክተር እየ ለሶስት አመት ተኩል ያክል ካርቱም ኖር ያለው የዛሬ ሰላሳ ምናምን አመት አካባቢ የሱዳንና የኢትዮጵያ ህዝብ ውህደትና ተመሳሳይነት ትልቅ ቦታ ይኖረዋል። በዚህ አሁን በምናወራው ትሬድ ሪሌሽን ውስጥ የህዝብ ለህዝብ ግንኙነቱ ቤዚክ ቤዚክ ሁኔታውን ለኢትዮጵያም ለሱዳንም የሚፈጥር ይመስለኛል። ምክንያቱም የህዝብ ለህዝብ ግንኙነቱ ትልቅ ነው። ዶክተር እንዳሉት የሱዳን የኢትዮጵያ ጋር ለምሳሌ ፖርቱ የኢትዮጵያ ህዝብ ተፍሲ ነው፣ ትልቅ ነው። የሰሜኑን ኢትዮጵያን ክፍል ኢምፖርት ወይም ኤክስፖርት ተጠቃሚ ለማድረግ ፖርት ሱዳን ትልቅ አክሰስ ነው። ያንም በዛ በኩል ደብሎፕ ካደረግን የጅቡቲ ቦርፖርትን በርደን የሚቀንስ ይመስለኛል። ምክንያቱም ኢትዮጵያ አንደኛ በአፍሪካ ህብረት ውስጥ ታላቅ ሀገር ነች። ኢትዮጵያ ለአፍሪካን ጋራ ገበያ ምስረታም ሆነ ለአፍሪካ ህብረት ምስረታ ትልቅ ትልቅ ጊዜና ቦታ ሰጣ የምትሰራ ሀገር ነች። ቅድም ዶክተር እንዳሉት አለም ወደ ድሮ በአስራ ዘጠነኛው ክፍለ ዘመን እየሄደ አፍሪካ ዝም ብሏ ነው። አፍሪካ ዝም አላለም። ከትላንት ወዲያ ላይ ፓሪ ዘካሪያን ስሰማ ስለ ዲሞክራታይዜሽን ሲያወራ የአለም ትልልቅ መሪዎች ወደ ድሮ ወደ ዛሩ ዘመነ መንግስት ራሻ፣ ቻይና ወደ ድሮ ዘመነ መንግስት ሜጂ ወደ ኪንግ ደሞዋ፣ እነ ቱርክ ወደ አታቱርክ ዘመን እየተመለሱ ሲመጡ አፍሪካ ፓወር ትራንስፈር ዴሞክራታይዜሽን በጣም ስፑንዝ እየሆነና ህዝብን እያስደሰተ ነው ያለው። የዚህ ቤዚ ሁኔታ የዚህ ተጨባጭ ሁኔታ የጅቡቲና የኢትዮጵያን የሱዳንና የኢትዮጵያን የሶማሌና የኢትዮጵያን የንግድ ትሬንድ እና ትስስር የሚቀይረው ይመስለኛል፣ በእኔ አመለካከት ማለት ነው። ለምንድን ነው የሚቀይረው? ህዝቦች አን- ህዝብ ለህዝብ ያላቸው ፍቅርና ቦንድ፣ ሁለተኛ መንግስታት ከመንግስታት ጋራ ስለ ገበያ አስቦ ሚቹዋል አንደርስታንድ ሊፈጥረው በሚፈጥሩት ሁኔታ ያንን ኢንተርናሽናል ፖለቲካል ኢኮኖሚክ ሬዴሽን እየፈጠረው ይመጣል። እንግዲህ የሱዳን እንደተናገርኩት ዛሬ አውቶቡስ ለአውቶቡስ የኢትዮጵያ አውቶቡሶች ካርቱም ድረስ ጭኖ ይሄዳሉ። የካርቱ አውቶቡሶች በዛ ድረስ ጭኖ መጥተው እዚህ ጭኖ ይሄዳሉ። ይህ አንድ ፓዘቲቭ ገስቸን ነው ለትሬዱ ለንግዱ ማለት ነው። እንትን ቢሆን እንትን ቢሆን ሀገራችን ኢትዮጵያ ከድሮ ከጥንት እንዲያውም ከጌታ ልደት በፊት በፍራንት በመርከብ ኢንተርናሽናል ትሬድን የጀመረችው ሀገር ነች። አዲስ ነገር አይደለም። እና ዛሬ ደግሞ ያንን ደብሎፕ አድርገን በዘመናዊ መንገድ መሄድ እንድንችልበት ሁኔታ ተፈጠረ፣ የእያንዳንዳችን ግዴታ ነው። Yazımalınsalta kesimdeki saldırganlı, çoğu la mısali, birleş adaruş imalatçılar işleten, eva import edenlerde. Bende yaradılar bir çoğu yazımalıncı. Eger istisnatsın, istisnası bu yüzden sabah milyon USD'ne bana, anwal import yapıyoruz ya. İkallal market, ikallal gayret, ikallal sensiz seradan da. Niye am demeyeyim? Niye maaşım 1000 ekiharızda belirat mı kütür? Ki yazımalı mennektek amağım, mani ya onu imler, ortunu imbiyor. ወደፊት ደግሞ ኤሌክትሪክሲ ለነሱ ሰጥተን ኤክስቼንጅ አድርገን የምንኖርበትን የነጻ ገበያ ህወት መፍጠር አለብን ብዬ አምናለሁ። ከኬንያ ጋር በተደረገው ስምምነትም ሞያሌን እንደ ዋና የንግድ አካባቢ ወይም የንግድ ቀጠና ለማድረግ የሁለቱም ሀገሮች ማለት ነው ተስማምተዋል እና ይህንን እንግዲህ እንዴት ታዩታላችሁ? እንዴት ትገልጹታላችሁ? ወደ ዶክተር ሰይድ ልመለስ። ጥሩ ነው። በየተራ እንግዲህ እያዳረስ ናቸው ነው በሙሉ ጎረቤቶቻችን እንደምንመልካ ተስፋ አደርጋለሁ። የኬንያው በንግድ ደረጃ ያለን ግንኙነት አሁን የተደረጉ ስምምነቶች አሉ። በፊትም በቀድማው ጠቅላይ ሚኒስትር በአቶ ኃይለማርያም ደሳለኝ ጊዜ ታስበው የነበሩ አሉ። ከዚም በፊት ላሙ ወደብም ጭምር በዚህ የባቡር ሀዲድ ሁሉ ዝርጋታ ታስበዋል። አሁን እንግዲህ ያሉትን ወደቦች ኢፌክቲቭ መጠቀም ለአካባቢ ጠቃሚ ሊሆን ይችላል። አንዳንድ ጊዜ ቅርበት ብቻም ላይሆን ይችላል። እነዚህ ኮሪደሮች ሲከፈቱ የሕዝብ ለሕዝብ ግንኙነቱ ይጨምራል፣ መታወቁ ይኖራል። ውድድር በምናመርታቸው ነገሮች ጤናማ የሆነ ውድድር ይፈጥራል። የሰራተኛ እዚህ በነገራችን ላይ አዲስ አበባ የግል ትምህርት ቤቶች በአሁኑ ሰዓት ከኬንያ መምህራን ይቀጥራሉ። ከእንግሊዝኛ መምህር ጀምሮ ሌሎች መምህራንም ይቀጥራሉ የግል ትምህርት ቤቶች። እና እንደዚህ አይነት ትስስሮች ኢትዮጵያኖች ወደዛ ሲሄዱ ደግሞ በአብዛኛው እንደ ስደተኛ የሚቆጠሩበት ጤናማ ያልሆነ ስደተኛ የሚታዩበት አለ። ግን ሁለታቸውም ኢትዮጵያኖችም ኬንያ ቤታቸው፣ ኬንያዎችም እንደዛው የሚሆኑበት ጊዜ መምጣት መቻል አለበት። ይሄን ለማድረግ ኮሪዶሮቹን ማስፋት ነው እ ከወደቡ በላይ ነው። ወደቡ አንድ መነሻ ሊሆን ይችላል። ኢትዮጵያ በአጭሩ ጊዜ ምናልባት የሱዳንና የበርበራ ዴኔ ጅቡቲን ብትጨምር የተወሰነ ደረጃ እስከተወሰነ ርቀት ሊያስኬደን ይችል ይሆናል። መሰረተ ልማቶቹ መዘርጋታቸው ግን ከሱም ቀጥሎ እንደገና ኤሌክትሪክ አለ። እንደሚታወቀው የግልገል ጊቤ ሶስት አራት እነዚህ የምንላቸው በአብዛኛው ለኬንያም የሚደርሱ በመሆናቸው የዛ የትስስሩ አካል ነው። ወደ ባንድ ነው ማለት ነው። ሌላ እንዳው የሚያየሁት ሞያሌን በጋራ በሁለቱም ሳይድ የማልማት እና የሁለቱም የጋራ ከተሞች እንደሆነ የታሰበው ነገር ህዝብ ለህዝብ ግንኙነቱን የማጠናከሩ ነገር በአይት ትልቅ ነገር ይመስለኛል። እንደዛ ሲሆን አሁን ያለችው ኢትዮጵያ ወደዚ አይነት ምክንያት አንድ ፐርሰንት ከዛም የሚመጣው ከዚህ አይነት ብዙም ያልፈለለ አይነት የንግድ ግንኙነት ከፍ ይላል። ከሁሉም በላይ ግን ትብብሩ ይጨምራል። ደስ የሚለው ነገር ብዙ ጊዜ ኢትዮጵያ ከኬንያ ጋር ግጭት ኖራት አያውቅም። ይሄ ወስታ ተስኮ ቀጥሎ ግን በበለጠብ ደግሞ ወደ ተጠቃሚነት መሻሻ ነው አይም ትልቅ ተስፋ የሚሰጥ ነው። ዶክተር ኢዮብ ሞያሌ የጋራ ገበያ ማዕከል ተደርጎ መሰራት ኮንሲደሬሽኑ አንድና አንድ ነው። ሲጀመርም ሞያሌ ሁለቱም የሚገበያዩበት ነበረ። ድሮም ጥንትም ጀምሮ በዘመናዊ መልክ የታቀደ መንግስት ለመንግስት ያቀደ ሳይሆን ህዝቦች አብረው ይነግዱ ነበር ሞያሌ ላይ በኮንትሮባንድ መልክ ይሆን በህጋዊ መንገድ ይሁን ገበያ ነበረ። ሀዌበር ግን የዓለምን ጂኦ ፖለቲካል ሁኔታ በምናይበት ጊዜ እና በተለይም ደግሞ የአፍሪካውያን ሀገራትን የፖለቲካ ሁኔታ ስናይ ዶክተር እንዳሉት ኢትዮጵያና ኬንያ ምንም ኮንፍሊክት ኖሯቸው አያውቅም። በአገር ደረጃ ኮንፍሊክት የላቸውም። የሙያሌ ደብሎፕ መሆንና ቅድም ዶክተር ያሉትን ኢትዮጵያኖች ሲሄዱ ስደተኛ ኬንያዎች ሲመጡ ኤክስፐርቴት ሆኖ የሚመጡበትን ሁኔታ የሚሰብር ይመስለኛል። ያንን ይገፋል። ሁለተኛ ትልቁ እሳቸው መምህራንን ያሉት ኢትዮጵያ ኤርላይንስ ደግሞ አቪዬሽን ኮሌጅ ውስጥ ኬንያውያን፣ ሱዳናውያን፣ ሌሎችን የአፍሪካ ሀገሮች እያሰለጠነና እያስተማረና እያበቃ እየላከ ነው። በቴክኒክ ደረጃ ቴክኒሻኖቻችን የኬንያን ኤርዌይስ፣ የሱዳን ኤርዌይስ የሌሎቹንም እየጠገኑ እና እየሰሩ ወደ ሀገራቸው ይመልሷቸዋል። የኢትዮጵያ ተደራሽነት በእነዚህ ሴክተሮች የኢትዮጵያን ከሌሎቹ ጋራ በንግድ ትስስል እንዲበቃና እንዲያይል እያደረገ እየመጣ ነው። እንግዲህ ሌላው ትልቁ ትልቁ ዛሬ የምንኮራበትና ወደፊትም ሀያሏን ኢትዮጵያ ሊፈጥር የሚችለው ሁኔታ ይኖራል ብዬ የማስበው የሀይድሮፖለቲክሱ ነው፣ የኤሌክትሪክ ሲቲ ሽያጩ ነው ያን ያክል ሜጋዋት ከወሰደች ሱዳን፣ ያናትን ሜጋዋት ከወሰደች ሶማሌም ከሄደ፣ ሌሎችም ሀገሮች ከሄዱ ከኢትዮጵያ ጋር ትስስሩ በጣም ትልቅ የሆንና ኢትዮጵያ እንዲያውም ዶሚነንት ሮል መጫወት ትችላለች። ትንሽኛ ልናስበውና ልንረዳው የምንችለው የኬንያና የኢትዮጵያ ሪሌሽንሽፕ በመንገድም፣ በባቡርም፣ በአየርም የተሳሰረ ነው። ምንም የተለያየ ነገር የለውም። የሞያሌ ግን ማደግ እዚህ መሀል ላይ ትልቅ ኢንዱስትሪ ያዘው ዞ ገበያ የሚገበያይበት አገር በጋራ የሚጠቀምበት ከሆነ የጋራ ሲሙ ትልቅ ነው ብዬ ነው የማስበው። እና በኢትዮጵያና በኬንያ መካከል ያለውን ህዝብ ለህዝብ ትስስር፣ መንግስት ለመንግስት ትስስር እና የንግዱ ህብረተሰብ ደግሞ ተጠቃሚ ሄደን የምንሸጥበት መጥቶ የሚገዙበት ሴንተር መፍጠሩ ትልቅ የኢንተርናሽናል ፖለቲካል ኢኮኖሚ ምሳሌ ና ምልክት ነው ብዬ ነው የማስሉ። ኢትዮጵያ በአሁኑ ወቅት ከጅቡቲ፣ ከሱዳን፣ ከኬንያ ጋር ያደረገችው ስምምነት ጥሩ ጅምር መሆኑን እና በበለጠ ግንኙነታቸው እንዲጠብቅ ለወደፊትም መቃቃሮችን፣ ግጭቶችን ሁሉ ለማስወገድ የሚችልበት ደረጃ ሊሄድ የሚችል መሆኑን ገልጻችኋል። እንግዲህ በመጨረሻ ከኤርትራስ ጋር ሊደረግ የሚችል ነገር ያለ ይመስላችኋል ወይ በእይታም ቢሆን ራዕይም ቢሆን እንዴት ታዩታላችሁ? አድማጮች ውይይቱ አልተቋጨም። ሁለተኛው ክፍል ሰኞ ይቀርባል። ሰው ታስሮ come on i fall የማጠቃለያ ዜና ላሰማችሁ። በሳዑዲ አረቢያ ሰሞኑን ያደረጉት ጉብኝት ካሳካቸው ጉዳዮች አንዱ ሼህ መሐመድ ሁሴን አልአሙዲን ለማስፈታት ይቅርታ በሳዑዲ አረቢያ ሰሞኑን ያደረጉት ጉብኝት ካሳካቸው ጉዳዮች አንዱ ሼክ መሐመድ አላሙዲን ለማስፈታት ጫፍ ላይ መደረሱ መሆኑን ጠቅላይ ሚኒስትር አብይ አህመድ ማምሻውን አስታውቀዋል። ጠቅላይ ሚኒስትሩ ከጉዟቸው እንደተመለሱ በሚሊኒየም አዳራሽ በተካሄደ የአስተሳሰብ መገንቢያና ማነቃቀያ በሚል ርዕስ በተዘጋጀ መድረክ ላይ ባደረጉት ንግግር ለሳዑዲ አረቢያ አልጋ ወራሽ አስር ጥያቄዎችን አቅርበው ዘጠኙን ወዲያውኑ እንደመለሱላቸውና ከአንድ ሺህ በላይ እስረኞችንም ማስፈታታቸውን ተናግረዋል። በቴክሳሷ ሳንታፌ ሁለተኛ ደረጃ ትምህርት ቤት ውስጥ ተማሪ በተከፈተባቸው ተኩስ ከተገደሉ ዘጠኝ ተማሪዎችና አንድ አስተማሪ አንደኛዋ ከፓኪስታን የሄደች የልውውጥ ተማሪ እንደነበረች ተገለጸ። ኢራቅ ውስጥ በተካሄደው የፓርላማ ምርጫ ከዩናይትድ ስቴትስ ኃይሎች ጋር ሲፋለሙ በነበሩት ሃይማኖታዊ መሪ ሙቅታዳ አልሳድር የሚመራው ጥምረት አብላጫ መቀመጫ ማሸነፉን የሀገሪቱ ምርጫ ኮሚሽን አስታውቀዋል። የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች አጭር ሞገድና በናይል ሳት በየቀኑ ከሦስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድኳችሁ ሰለሞን ክፍሌ ነኝ። ፕሮግራሙን የመራችው ብርሃን ኃይሉ ናት። ነገ ሁድ ከምሽቱ ሦስት ሰዓት በራዲዮ መጽሔት ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። ሰላም ደ